በአዲግራት ዩኒቨርሲቲ በተማሪዎች መካከል በአንድ ዘፈን ምክንያት ቡድን የለየና ጎሳ ተኮር የሆነ ግጭት ተነስቶ የአንድ ሰው ሕይወት መጥፋቱን ተማሪዎችና ባለሥልጣናት አስታውቀዋል። በግጭቱ ምክንያት ሕይወቱ ያለፈው ከምዕራብ ጎጃም ደጋዳሞት ወደ አዲግራት ዩኒቨርሲቲ ለትምህርት የሄደ ወጣት መሆኑን የአማራ ክልላዊ መንግሥት አስታውቋል። የአዲግራቱን አጋጣሚ ተከትሎም የወልዲያ፣ የጎንደርና የአምቦ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ መሆናቸውን ተማሪዎች ተናግረዋል። ችግሩ ወደ ለየለት የብሔር ግጭት እያመራ በመሆኑ በአስቸኳይ እልባት ሊያገኝ ይገባል ብለዋል ቪኦኤ ያነጋገራቸው ተማሪዎች። የአዲግራት ዩኒቨርሲቲ ቃል አቀባይ ሁኔታው እንደሚወራው አይደለም፣ ተረጋግቷል፣ ለግጭቱ ምክንያት ናቸው የተባሉ ተማሪዎች በቁጥጥር ስር ውለዋል ብለዋል። በኢትዮጵያ ብሔር ተኮር ግጭቶችና መፈናቀሎች በመባባሳቸው ሁኔታው ከመቼውም በላይ አስጊና አሳሳቢ ነው ሲል የሰብአዊ መብት ጉባኤ ሰመጉ ትናንት አስጠንቅቋል። ጽዮን ግርማ ዝርዝር አላት። በአዲግራት ዩኒቨርሲቲ የሚገኙና ማንነታቸው እንዳይገለጽ የጠየቁ ተማሪዎች እንደሚሉት አርብ ህዳር 29 2010 ዓ ም በኢትዮጵያ ከምሽቱ ሁለት ሰዓት የብሔር ብሔረሰብን ቀን ለማክበር በተሰባሰቡ ተማሪዎች መካከል በተፈጠረ ግጭት ረብሻው መቀስቀሱን ነው። ስሙ እንዲጠቀስ ያልፈለገው አንድ ተማሪ ግጭቱ የተቀሰቀሰው በአንድ ዘፈን ምክንያት ነው ይላል። የሆነ ዘፈን አለ ይመስለኛል። የሆነ እንደዚህ ማለት አሽሙር ነገር ያለው ትግራይ እንትን ነገር የሚገልጽ ነገር ዘፈን አለ እና የአማራ ተማሪዎች ይሄ ዘፈን ይዘጋ የምናምን ከያው ከዛን የተነሳው እና ብዙ የአማራ ተማሪ እና የኦሮሞ ተማሪዎች የአንገር ላይብረሪ ውስጥ ነበር ያደሩት። በሁለተኛ ቀን ደሞያው ግቢ ለቀን ለመውጣት ተገደን ነበር። እናም ያለ ጥቋለ አሁን የኦሮሞ እና የአማራ ተማሪዎች ወደ ቤት ወደቤት እንሄዳለን በሚል ያው ሻንጣ ይዞ በር ላይ ናቸው እና እስካሁን ድረስ ወደ ቤት ወደ ዶርም አልተመለሱም። ልዩ ልጁ የተገደለው በዛው ምክንያት ነው። ተመርሰን የተገደለው እና ሌላም ከሶስተኛ ህንጻ አካባቢ ላይ ዘለ ወደቀ ልጅ አለ የተጎዳ የኦሮሞ ልጅ። ከዚህ በኋላ በተማሪዎቹ መካከል እርስ በእርስ የመኝታ ክፍል ድረስ የዘለቀ ግጭት መፈጠሩን ነው ተማሪዎቹ እንደሚሉትም ጥቃቱ ብሔርን ያማከለ እንደነበር እና የአንድ ተማሪ ህይወት ሲያልፍ ሌሎች በግጭቱ የተጎዱ ተማሪዎች ደግሞ ወደ ሐኪም ቤት መወሰዳቸውን ነው። ከዛ በኋላ ግጭቱ ቢቆምም እስከ አሁን ድረስ በግቢ ውስጥ ውጥረት መስፈኑን ነው። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ህይወቱ አልፏል ስለተባለው ተማሪና ጥቃት ተፈጽሞባቸዋል ስለተባሉት ተማሪዎች ጉዳይ ልናነጋግራቸው ደውለን ነበር። ነገር ግን በጉዞ ላይ በመሆናቸው ምላሽ ሊሰጡን እንደማይችሉ ገልጸውልናል። ግጭቱን በተመለከተም በፌስቡክ ገጻቸው ላይ እንዳሰፈሩት ሰሞኑን በአዲግራት ዩኒቨርሲቲ ተከስቶ በነበረው ግጭት ህይወቱ ያለፈው ተማሪ ሀብታሙ ያለው ስንሻው የተባለ የሁለተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ የነበረ መሆኑን አረጋግጠዋል። የሟች አስክሬን ወደ ቤተሰቦቹ ተልኳል። ተማሪ ሀብታሙ ያለው በምዕራብ ጎጃም ዞን በደጋ ዳሞት ወረዳ ድኩል ካና ቀበሌ ተወልዶ ያደገ ነበር ብለዋል። የክልሉ መንግስት የነገ ተስፋ በሆነው ተማሪ ሀብታሙ ህይወት ማለፍ ጥልቅ ሐዘን የተሰማው መሆኑን ይገልጻል ይህንን አስነዋሪ ተግባር የፈጸሙ አካላት ወደ ህግ እንዲቀርቡ እንዲደረግም ያሳስፋል ብለዋል። ለተማሪ ሀብታሙ ያለ ወላጆች ቤተሰቦችና ጓደኞች መጽናናትንም ይመኛል ብለዋል። የአዲግራት ዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ ዮሐንስ ከበደ በበኩላቸው ግጭቱ የተነሳው በሁለት ተማሪዎች መካከል እንደነበር ከዛም ወደ ቡድን መሸጋገሩን ነው። አንድ ሁለት ልጆች በተፈጠረው ግጭት ከዛ ትንሽ ቡድን የሚመስል ጥያቄ ነበር። ብዛት ሰው እየጨመረ ሄደ። ትንሽ ወደ ቡድናዊ ነገር መሰለ ሆነ። ከዛ ድንጋይ ተወራውራል። ስለዚህ ጦ ኃይል ስመጣበት ድንጋይ ወራውር ስለነበር በዛን ጊዜ ነው የተከሰተው። አሁን ግን ዩኒቨርሲቲ በተረጋጋ ሁኔታ ነው ያለው። ስለዚህ አንድ ሰው ሕይወት አልፏል። በዚህ ደግሞ ዩኒቨርሲቲ በጣም አዝነዋል። ለወላጆቹም፣ ለቤተሰቦቹም እንዲሁም ዩኒቨርሲቲ መጽናናት ይመኛል። ያው ከዚህ በኋላ ግን ያው ከተማሪዎቻችን ጋር የሃይማኖት መሪዎች ባሉበት የከተማ ማህበረሰብ አባላት ባሉበት እንደ ዩኒቨርስቲ አመራሮች ባሉበት የተመካከሉ ነው። ስለዚህ በግርግሩ ጊዜ የነበሩ ተጠይ የነበሩ ተማሪዎችን የተያዙ ተማሪዎችም አሉ። ስለዚህ ጥፋተኛ የሚባሉ ተማሪዎች ደግሞ ዩኒቨርሲቲ ለህግ የጠይቃቸው ይሆናል ማለት ነው። ተማሪዎቹ እንደሚሉት በዚህ ግጭት ተሳትፈዋል የተባሉ የአካባቢው ተማሪዎች በመታሰራቸው ምክንያት በዛሬ ዕለት በከተማው የተቃውሞ ሰልፍ አካሄደው እንደነበረ ነው ሰልፉ በጸጥታ ኃይሎች ተከቦ መከናወኑን ተናግረዋል። የሀገር ሽማግሌዎች ተሰባስበው እርቅ ይፈጠር የሚል ሀሳብ እንዳቀረቡም ገልጸዋል። የዩኒቨርሲቲው አስተዳደርም በበኩላቸው ተማሪዎችን ሰብስበው ሁኔታዎች ይረጋጋሉ እርቅ ይፈጠራልም እንዳሏቸው ተናግረዋል። እስከ ምሽት ድረስ ግን ውጥረት ከመስፈን ውጪ የተቀየረ ነገር የለም ብለዋል። የህዝብ ግንኙነት ኃላፊው አቶ ዮሐንስ ከበደ ሰልፉን ያደረጉት ተማሪዎች ነበሩ፣ ሰላማዊ ነበር። ነገሮች አሁን ወደ ነበሩበት ተመልሰው መረጋጋት አለ ብለዋል። በሌላ በኩል በተለያዩ ዩኒቨርሲቲዎች ያነጋገርናቸው ተማሪዎች እንደሚሉት በወልዲያ ጎንደርና አምቦ ዩኒቨርሲቲዎች ውስጥ ግጭት ተቀስቅሷል። ግጭቱ ደግሞ ወደለየ የብሔር ግጭት እያመራ መሆኑን ነው። ይህ ደግሞ በአስቸኳይ እንዲቆም ካልተደረገ ሁኔታዎችን አስጊ ያደርገዋል ብለዋል። በትላንትና ዕለት የዓለም አቀፍ የሰብአዊ መብቶች ቀን ያከበረው የሰብአዊ መብት ጉባኤ ሰመጉም እለቱን የዘከረው እንዲህ ያሉ ግጭቶች ከመቼውም ጊዜ በላይ አስጊና አሳሳቢ መሆናቸውን አጽንኦት በመስጠት ነበር። የሰመጉ አቶ ቁምላቸው ዳኜ ይህንን በተመለከተ ተከታዩን ብለው ነበር። የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር በታደረጉበት ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሃን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው። ያነጋገርናቸው ተማሪዎች የሚሉትም ይህንን ነው። በዩኒቨርስቲዎች ውስጥ ብሔርን የለየ ግጭት መፈጠር ከጀመረ ማቆሚያው ስለማይኖረው አሁኑኑ በአጭሩ ሊቀጭ ይገባዋል ነው።